ከሀያ ዓመታት በኋላ የኢትዮጵያና የኤርትራ ድንበር ዛላንበሳ አቅጣጫ ሲከፈት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ፕሬዚዳንት ኢሳያስ አፈወርቅ የተገኝተው ነበር። ሆኖም የመቀለል ዘጋቢያችን ሙልጌታ አጽብሃ ከአካባቢው ባገኘው መረጃ መሠረት መሪዎቹ ለህዝብ መልእክት ሳያስተላልፉ መመለሳቸው አነጋጋሪ ሆኗል። በኢትዮጵያና ኤርትራ ድንበር መስከረም አንድ ሁለት ሺ አስራ አንድ ዓመተ ምህረት በዛላምበሳ በተካሄደው የህዝብ ለህዝብ መድረክ የተገኙ የሁለቱ ሀገራት መሪዎች በቦታው የተወሰኑ ደቂቃዎች ቆይተው መልእክት ሳያስተላልፉ ነው የተመለሱት። ይህን አጀንዳ መነጋገሪያ ሆኗል። ማቴዎስ ገብረ ህይወት መርሃ ግብሩ በቀጥታ ቴሌቪዥን እየተከታተለ እንደነበረ ይገልጻል። ይህ መድረክ የህዝብ ለህዝብ ግንኙነት ማብሰሪያ በመሆኑ መሪዎቹ ተገኝተው መልእክት ሊያስተላልፉ ግዴታ አላቸው ብዬ አላምንም ይላል። ካሁን በፊት በአዲስ አበባ በነበራቸው ግንኙነት እንዲሁም በአስመራ በነበራቸው ግንኙነት ላይ ሁለቱም መሪዎች ንግግር አቅርበው ነበረ። ከዛ የተለየ ንግግር ያቀርባሉ ብዬ አላስብም። የትናንትናው የነበረው የህዝብ ለህዝብ ግንኙነት ውስጥ በተለይ እዛ ድንበር ላይ የሚኖሩ ህዝቦች ማገናኘት ስለነበረ ንግግር አደረጉ አላደረጉ ያን ያክል አጨቃጫቂ ነገር መሆንም የለበትም ብዬ አምናለሁ። የድህንነት ጉዳይም ያሳስባቸዋል ብዬ አስባለሁ። ሁለቱም መሪዎች በተለይ የነበረውን ሁኔታ በቲቪ ለሚከታተል ሰው ትንሽ ግር የሚሉና በጣም ብዙ ሰውም ስለነበ ስለነበረ ኮንፎርታብል አልነበረም የሚል ስሜት አለኝ። እና ንግግር ባያቀርቡ ያን ክል የሚያጭቃጭቅ ነገር ያለ አይመስለኝ ሀፍቶም ማሞ የተባለ ሌላ አስተያየት ሰጪ መሪዎቹ በመድረኩ በነበሩበት ጥቂት ደቂቃዎች የደስታ መልእክት እንኳን ሊያስተላልፉ ይገባ ነበር ይላል። ዋናው ሰላም ነው የሚፈለገው፣ ሰላሙን የሁለቱም ህዝብ ሰላም ደግሞ ተረጋግተዋል። እሱም ደስ የሚለው ነገር እሱ ነው። ግን ደግሞ የሆነ እንኳን ደስ አላችሁ ሁለታችሁም ህዝብ እንኳን ደስ አላችሁ ማለት ትችል ነበር። ቀላል ነች። እሷም እሷ ማድረግ ይችል ነበር ብዬ አስባለሁ። የመድረኩ መሪ የነበረ ጋዜጠኛ አብርሃ ገብረ አረጋዊ በመድረኩ መሪዎቹ መልእክት ሊያስተላልፉ መርሃ ግብር ነበረባቸው ወይ ብዬ ጠይቄዋለሁ። መስከረም አንድን ህዝቦች እንደሚገናኙ ሁለት መንግስታት እንደተዘጋጁ እና መድረክ መዘጋጀት እንዳለበት መመሪያ ወረደ። ያ መመሪያ ወረድልን ማለት ነው። ሺ አምስት መቶ ሰው ከኢትዮጵያ፣ ሺ አምስት መቶ ሰው ከኤርትራ ሶስት ሺህ ህዝብ ባለበት በዓሉ ዝግጅቱ ተደርጎ መንገዱ እንዲከፈትና ተሽከርካሪዎቹም እንዲተላለፉ እና በመድረኩ ላይ የዞኑ አስተዳደር እና የክልላችን አስተዳደር ዶክተር ደብረጽዮን ገብረ ሚካኤል ተገኝተው ንግግር እንደሚያደርጉ፣ መሀል ላይ ግን ሌሎች ከዛ በላይም እንግዶች ሊመጡ እንደሚችሉ፣ ምናልባትም ከተመቻቸው የሁለቱ ሀገሮች መሪዎች ሊመጡ እንደሚችሉ፣ ከመጡ ለመናገር የሚፈልጉ ከሆነ መድረኩ እንዲመቻችላቸው በአግባቡ ተጠርተው እንዲገቡ ለመናገር፣ ፕሮግራም ከሌላቸው ግን እና ከመጡ ሲመጡ አድሬስ እንዲደረጉ እንዲመሰገኑ በተለይም ሁለቱ መሪዎች በተለይም የኛው የኢትዮጵያ መሪ ዶክተር አብይ አህመድ ለዚህ ፈጣን የሰላም ሂደት የሰሩት ስራ ተኪ የሌለው ስለሆነ የሚገባ ምስጋና እንዲቀርብላቸው ነበረ የተነገረን ኦሪንቴሽኑ። በዚህ የህዝብ ለህዝብ መድረክ ለመሳተፍ የመጡም የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አመት ከህዝቡ ጋር ለማሳለፍ የህዝብ ለህዝብ ግንኙነትና የትራንስፖርት አገልግሎት እንዲሁም ሌሎች ግንኙነቶች በይፋ ለማስጀመር ብቻ መምጣታቸውን አውቀን፣ አመስግነን እሸኘናቸው ይላል ጋዜጠኛ አብርሃ ገብረ አርጋዊ ባሉ ሲጀመር ያ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ርዕሰ መስተዳድር በጠዋቱ በጊዜ ነው የመጡት እና ስንጠብቅ ቆየን። ስለዚህ የሁለቱ ሀገራት መሪዎች እንደሚመጡ እርግጠኛ ሆነ። እዛ ቡሬ አካባቢ፣ በአፋር አካባቢ ተመሳሳይ መንገዱን ለመክፈት ጠዋቱ ያን ሲሰሩ ስለነበረ ያን ጨርሰው በሄሊኮፕተር መጡ። ህዝቡ ድብልቅልቅ ብሎ በከፍተኛ ደስታ ነበር የተቀበላቸው። መደበኛ ፕሮግራማችንን ከመጀመሪያችን በፊት የኤርትራ ሰዎች በፍቅር ፈርሰው መጡ። የእኛም ፈርሰው ነው የተቀበሏቸው፣ እና መድረክ በጣም ተገላበጠ ማለት ነው። ከዛ በኋላ በኛ መሪዎች፣ የክልሉ መሪዎች ማለት ነው፣ የአገሮቹ መሪዎች ዶክተር አብይ አህመድ እና ፕሬዚደንት ኢሳያስ አፈወርቂ ንግግር ለማድረግ ተዘጋጅተው ከሆነ ተጠየቁ ይ ለመነጋገር ፕሮግራም አልነበራቸውም። ስለዚህ ፕሮግራም ስለሌላቸው በመምጣታቸው ብቻ ምስጋናችንን እንግለጽ ተባለ። ምስጋናችንን እንገለጽ ከዛ በኋላ ፕሮግራም ነበራቸውና ተነስተው ሄዱ። በምስጋና ሸኘ ናቸው። በዚህ ጉዳይ የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ አቶ ረዳ አይሓልፎም ጠይቄያቸዋለሁ መሪዎቹ ወደ ዝግጅቱ የመጡት ለመሳተፍ እንጂ መልእክት ለማስተላለፍ አይደለም ብለዋል። መጀመሪያ መቅደም ያለበት መድረኩ ለምንድን ነው የተዘጋጀው የሚል ነው። መሰረታዊ የመድረኩ ዓላማ የህዝብ ለህዝብ ግንኙነት ማካሄድ ነው። ሁለተኛ ደግሞ የሁለቱ አገራት መከላከያ ሰራዊት እንዲገናኝ ማድረግ ነው። በይፋ ግንኙነቱን ማስጀመር ነው አላማው። ለዓመታት ተዘግቶ የነበረ መንገድም ለማስጀመር ሁለት መሪዎች የመጡት መልዕክት ለማስተላለፍ ሳይሆን ይህንን የህዝብ ለህዝብ ግንኙነት መጀመር እውቅና ለመስጠት ነው። መጥተውም እውቅና ስለሰጡ የትግራይ ክልል ህዝብና መንግስት አድናቆትና ክብር አለን ነው ያሉት። ህዝቡ ተደባልቆ ወደ መድረኩ በአንድ ጊዜ ስለመጣ ስጋት ስለነበረ ነው ቶሎ የተመለሱት ይባላልና እዚህ ላይ ምን ይላሉ ብዬ ለአቶ ረዳ ይጠይቃቸዋለሁ። ምንም የሚያሰጋ ነገር አልነበርም፣ የመጡበት ዓላማም አሳክተው ተመልሷል ሲሉ መልሰዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽቡሃ መቀለም